ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። ባዮብሌትስ ምንድን ነው? ሳይንስን ለማገዝ እንደምን መሳተፍ ይችላሉ? አውስትሬልያ የተለያዩ በርካታ እንስሳትና የእጽዋት ዝርያዎች መኖሪያ ናት። በባዮብሌትስ መሳተፍ በተለይ በተወሰነ አካባቢ ስለሚኖሩ ፍጡራን ለመመራመርና ሳይንሳዊ እውቀትን ለማስፋት ያስችላል። አውስትራሊያ ከበረሃዎች፣ ሙቀታማ የዝናብ ደኖች፣ በረዷማ የአልፕስ ተራራዎችና የባህር ዛፍ ደኖች ብዝሃ ሕይወት የበለጸገች ናት። ስላሉት እንስሳትና የእጽዋት ዝርያዎች አብዝተን ብናውቅም፣ ስለ አካባቢያችን በይበልጥ በተረዳን ቁጥር የተሻለ ክብካቤ ማድረግ ይቻልናል። ባዮብሌትስ ማንኛውም ሰው ሳይንሳዊ ግንዛቤን በማጎልበት የሚሳተፍበትና አዲስ የእጽዋት ወይም እንስሳት ዝርያዎችን ፈልጎ ለማግኘት የሚያስችል እድልን የሚቸር የዜጋ ሳይንስ እንቅስቃሴ ነው። በባዮብሌትስ ወቅት የተሳታፊ ህዝባዊ አባላት ከሳይንቲስቶች ጋር በመሆን በተመደበላቸው ስፍራ በተወሰነ ጊዜ ውስጥ የቻሉትን ያህል የእጽዋትና እንስሳት ዝርያዎችን ይመዘግባሉ። ዶክተር ዴቪድ ኤድሞንድስ የአካባቢ ተፈጥሮ ጥበቃ የእንስሳት ሐኪም ሲሆኑ ነዋሪነታቸው ወልፖል ዊልደርነስ ባዮብሊትስ በሚያስተባብሩበት የምዕራብ አውስትራሊያ ደቡብ ባህር ዳርቻ ወልፖል ነው። የወልፖል ዊልደርነስ ምዕራብ አውስትራሊያ ውስጥ እርጠባማ ከሆኑት አካባቢዎች አንዱ ሲሆን በዓለም ላይ በሌላ ስፍራ የሌሉ የተለያዩ ዝርያዎችና ስነ ምህዳሮች ያሉበት ነው። ገና ያልተዳሰሰ መጠነ ሰፊ አካባቢ አለ። የተወሰኑ ፍጥረታት ከዳይኖሰሮች በፊት ምን ያህል ጊዜያት የኋልዮች ዘልቀው የነበሩ እንደሆኑና እኒያ አካባቢዎች ምን እንደሆኑ እኳ አናውቅም። በእጅጉ ጠቃሚ የብዝሃ ህይወት አካባቢ ነው ሲሉም ተናግረዋል። ባዮብሌትስ ሳይንስን ለማገዝ ማህበረሰብን ያሰባስባል። ልክ እንደ ወልፖል ሰው አልባ አካባቢ በዘመናት ከተለወጡ መጠነ ሰፊ የአውስትሬሊያ አካባቢዎች አሁንም የምንማራቸው አያሌ ነገሮች አሉ። ዶክተር ኤድሞንድስ ማህበረሰብን በባዮብሊትስ ማሳተፍ ሰዎችን አንድ ላይ ያሰባስባል፣ ሳይንሳዊ አረዳድን ስለሚያግዝ የአካባቢ ተፈጥሮ ግንዛቤን እንደሚችር ይናገራሉ። ባዮብሊትስ በጣሙን ራስን አስቻይ ነው። ሰዎች ከሌሎች አስተሳሰበ መልካም ከሆኑት ጋር አውታረ መረብ እንዲዘረጉ ያስችላቸዋል። ይሁንና እያንዳንዱ የተመዘገበ ምልከታ ተጽዕኖ እንዳለውና በተጨማሪ መረጃም እውቀታችንን በመገንባት ወደ ተሻለ አሰራራዊ ውጤቶች እንደሚያመራን መገንዘቡ በጣም ጠቃሚ ነው ሲሉም ዶክተር ኤድሞንስ ያስረዳሉ። በአብዛኛው የባዮፕሊትስ ኩነቶች የሚከናውኑት በአካባቢ ማህበረሰብ የተፈጥሮ ጥበቃና የተፈጥሮ ሀብት አስተዳደር ቡድኖች ነው። የባዮብሊትስ ተሳታፊዎች በተወሰነላቸው አካባቢ በተሰጣቸው ጊዜ ውስጥ የተቻላቸውን ያህል ብዝሃ ህይወት በምዝገባ ያሰፍራሉ። የሚያስፈልገው ሁነኛ ነገር የእርሶን የመልከታ ኃይል ማለፊያ አስተውሎትና ጮሌ ስልክ ነው። የባዮብሊትስ ተሳታፊዎች የተመለከቷቸውን እጽዋቶችና እንስሳት እንደ አይ ናቹራሊስት የመሰሉ የኦንላይን ብዝሃ ህይወት ዳታ ቋት ላይ ለልየታ የሚጫኑ ፎቶግራፎችን ያነሳሉ። እንዲሁም መረጃውን ሁሉም ሰው በነጻ ወደሚጠቀምበት አትላስ ኦፍ ሊቪንግ አውስትሬሊያ ይተላለፋል። ዶክተር ኤድሞንድስ ይህንኑ አስመልክተው ሲናገሩ ለመለየት የምንሞክረውን ነገር ፎቶግራፍ እናነሳለን። ያም ድረገጽ ላይ ይጫናል። ከዚያም በመላው ዓለም ያሉ ሳይንቲስቶች መለከቷቸውና ዝርያዎቹን በመለየት የምርምር ደረጃ ዳታ በመሆን ከመላው ዓለም ማንኛውም ሰው መረጃውን ማግኘትና ለየራሳቸው የምርምር ተግባራት መዋል ይችላሉ ይላሉ። ሳይንሳዊ እውቀት እንዲሰፋ ማገዝ። ሜሊሳ ሆ ወልፖል አጠገብ የሚኖረው ኢኮሎጂስት ናቸው። ቀደም ባለው የወልፖል ሰው አልባ አካባቢ ባዮብሌትስ በምዕራብ አውስትሬልያ ሚዚየም እንደ ሸረሪቶች፣ ትሎች፣ ቀንድ አውጣዎችን የመሳሰሉ የጀርባ አጥንት አልባዎችን ያጠኑ ሳይንቲስቶች ከማህበረሰብ በጎ ፈቃደኞች ጋር አንድ ላይ እንደሰሩ ተናግረዋል። እንዲህ ያለው የባዮብሌትስ ታይታ ለሳይንስ ኩነቶች ሰፊ ትሩፋት አለው። እኒህ ግኝቶች በናሙናዎች ላይ ተጨማሪ ምርምር ለማካሄድና መዘርዝሮቻቸው ላይ ሁነኛ መረጃን ለማበርከት ይረዳል። ምናልባትም የተለየ የመኖሪያ መመዘኛዎችና ልዩ ጥበቃን በተለይም እንደምንጠራ ልማት ወይም የደን ቃጠሎች ካሉ አዋኪ እንቅስቃሴዎች ጋር ተያይዞ ህልውናቸው ላይ ስጋት ሊያሳድር ይችላል ሲሉ ሀው ያስረዳሉ። ለዶክተር ኤድሞንድስ እንደ ወልፖል ሰዋልባ አካባቢ ባዮብሊትስ ማደራጀት የአካባቢውን ቅንጭብ የተፈጥሮ ጤና ሁኔታ ሊያመላክት ስለሚችል በጣሙን ጠቃሚ ነው። የተወሰኑ የወልፖል ሰዋልባ አካባቢ ባዮብሊትስ ግቦች ቀደም ሲል ያልተካሄዱ የአካባቢው የዳሳ ጥናትን ማድረግ፣ አዲስ ስነ ምህዳርን መመልከትና ተመሳሳይ የተለዩና ምናልባትም አዲስ የሆኑ ዝርያዎች መኖር አለመኖራቸውን ማጣራት ናቸው። እናም በጣሙን የምንሻው ማንኛውም ሰው መጥቶ ተፈጥራዊ አካባቢን በማድነቅና ከመልካ ምድር ጋር እውነተኛ አገራዊ ቁርኝት እንዲኖረው ነው። ሰዎች መልካም አተያየት ካላቸው ጋር ጎን ለጎን ሆነው መስራት ነው። አሁን ከሳይንስ በርካታ ነገሮችን ያገኛሉ። ነገሮችን ይመለከታሉ፣ እንዲሁም ከሌሎች ሰዎች ጋር ይገናኛሉ፣ ከሳይንቲስቶችም ይማራሉ ሲሉ ዶክተር ኤድሞንስ ይናገራሉ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ።